የባህል መድረክ መቼ ነው ቴሜቴ የምንሄደው ነው የሚሉት። በቃ ለምን ከልጆቹም ጋር ሲገናኙ ደስ ይላቸዋል። መቼ ነው፣ መቼ ነው ቴሜቴ ነው የሚሉት። ደግሞ ራሳቸው ያወጡለት ስም ሀሁ አቦጊዳ ተምረው ከዛ ደግሞ ፊደሎች እያገጣጠሙ ማንበር እና እሱም ረድቷቸዋል እዛ የሚማሩት ትምህርት በጣም ጠቅሟቸዋል። በኮሌን ከተማ በኢትዮጵያውያን የተቋቋመው እቴሜቴ የኢትዮ ጀርመን የቤተሰብና የባህል ማህበር ውስጥ የአማርኛ ቋንቋ ትምህርት መርሃ ግብር ላይ ሁለት ልጆቻቸውን አማርኛ እንዲማሩ አድርገው ልጆቻቸው አማርኛ መጽሐፍ ማንበብ እንዲችሉ ያበቁ የማህበሩ አባል ወይዘሮ ህይወት ጌታቸውን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች እንደምን አመሻችሁ። ባለፈው እሁድ ግንቦታ 16 ዓመታዊ በዓሉን ያከበረው የኮለኙ ቲሜቲ የኢትዮ ጀርመን የቤተሰብና የባህል ማህበር በተለይ ከወራቶች በፊት ማህበሩ በጀርመን መንግስት እውቅናን አግኝቶ ህጋዊ ሆኗል። በዕለቱ ዝግጅታችን በኮለኝ ከተማ ስለሚገኘው የኢትዮጵያውያን ማህበርና የቋንቋ ትምህርትና የባህል ማስታወቂያ መድረክ መሰናዶ ይዘናል። መልካም ቆይታ። እቴሜቴ ትምህርት ቤቴ መግለጫ አይናት የማንነቴ አሁ ብዬ ጅማሬን ዳሰስኩኝ የፊደል ገበታዬን ለየውኝ ሀና ለንም አዋኩኝ ፊደሎችን ተናገርኩኝ ቋንቋን አሁ አቦጊዳ አልኩ አነበብኩ እየቆጠርኩ እየተኮላተፍኩ ባትኖረ ኑሮ ቴሜቴ የውቀት መገቢያ ቤቴ መቻቅ ነበር። ቋንቋ አይነ አኩሪ ባህል እንዳለኝ ነው አገኘውኝ አምሳዮችን፣ የሀገርን ልጆች፣ ወገኖችን በኮሌን ከተማ የሚገኘው የኢትዮጵያውያኑ ማህበር እቴሜቴ የኢትዮ ጀርመን የቤተሰብና የባህል ማህበር ዓመታዊ በዓል ላይ የዘጠኝ ዓመቷ ህፃን አኒሳ ረዲ እቴሜቴ በሚል ርዕስ ያቀረበችው ስነ ግጥም ነበረ። አኒሳ አማርኛን መናገር መጽሐፍ ማንበብም የተማረችው በጀርመን ኮሌን ከተማ በሚገኘው ኢትዮጵያውያኑ ባቋቋሙት በእቴሜቴ የአማርኛ ቋንቋ መርሃ ግብር ላይ ነው። ከጉርጉሮሳዊው 2011 ዓ ም ጀምሮ 10 ህጻናትና ወደ 8 የሚሆኑ ቤተሰቦችን ይዞ ህጻናቱን የኢትዮጵያ ቋንቋ አማርኛን በማስተማር ባህልን በማሳወቅ የጀመረው ይህ ማህበር ዛሬ ከ40 በላይ ህጻናትና ወደ 27 የሚሆኑ ቤተሰቦቻቸውን በየሁለት ሳምንቱ በአንድ ጣሪያ ያሰባስባል። ወላጆች በየ15 ቀኑ የሚገናኙበት ይህ መድረክ እቴሜቴ የሚል ስያሜን ያገኘው የኢትዮጵያን ባህልና የአማርኛ ቋንቋን ከሚማሩት ከራሳቸው ከህፃናቱ መሆኑን የማህበሩ ሊቀመንበር አቶ ሳሙኤል ተስፋዬ ይገልጻሉ። 2011 ላይ እኛ ራሳችን ተሰብስበ ማለት ነው፣ ቤተሰቦች ብቻ ካሪታስ የሚባል ድርጅት አለ። አቶ እስጢፋኖስ ሳይንስ ወይ አማካኝነት ቤት ሰጥተውን እዛ ውስጥ ከሁለት ሺ አስራ አንድ ጀምሮ አማርኛ ማስተማር ጀመር። የአማርኛ የማስተማር ሀሳብ የተጀመረው የባህሉ ማስተማር የተጀመረው በሁለት ሺ አስራ አንድ ነው። ልጆቻችን ወደዛ ወደ ልጆቹን ወደ የምናስተምርበት ቦታ ሲሄዱ ወደ ትሜቴ ነው የምንሄደው እያሉ ነው የሚነግሩት። እና ትሜቴ ምንድን ነው መሰለች? በአጭሩ ልጆቻችንን አማርኛ ለማስተማር ልጆቻችንን ባህላችንን ለማስተማር ለማውረስም ነው በቃ ቋንቋችንንና ባህላችንን በእነሱ ለማስተላለፍና ለማውረስ የተቋቋመ ማህበ ማህበር ነው። ሌላ ነገር የለው። በጀርመን ሀገር በተለያዩ የቴሌኮሚኒኬሽን አገልግሎቶች ውስጥ የሰሩትና በአሁኑ ወቅት እዚሁ ጀርመን በቻይናው ህዋዌ የስልክ አገልግሎት መስሪያ ቤት ውስጥ የምርምር ክፍል መሪ የሆኑት ዶክተር አብዱራዛቅ ሙደሲር ልጆቻቸው በእቴሜቴ የቋንቋና ባህል ትምህርት መድረክ ተካፋይ ናቸው። እንግዲህ ይሄ በከለን እና አካባቢዋ የሚገኙ አበሾች ኢትዮጵያውያን በብዛት ተሰባስበን ልጆቻችንን ባህላችንንና ቋንቋችን የምናስተምርበት፣ አስተማሪዎቹም ወላጆች ናቸው፣ እንደዚሁ ልምድ ያላቸው በማስተማር ፊደልን ሀውን ልጆቹ ማንበብ መጻፍ እንዲችሉ ነው የሚያደርጉት። በወር ሁለት ጊዜ ነው የምንገናኘው እሑድ እሑድ ግማሽ ቀን ልጆቹ ለሁለት ሰዓት ያህል ትምህርት ሲወስዱ ወላጆች ደግሞ አብረው በመጫወት ስለ ሀገራችን ስለ ባህላችን ወቅታዊ ነገሮችን የተጨዋወትን እናሳልፋለን ማለት ነው። ባለፈው እሁድ በኮሎኝ የሚገኘው የኢትዮጵያውያን ማህበር ዓመታዊ በዓሉን ሲያከብር ከመቶ ሀምሳ እስከ ሁለት መቶ የሚሆኑ ሰዎች መገኘታቸውን የማህበሩ ሊቀመንበር ተናግረዋል። የማህበሩ የፊናንስ ክፍል ተጠሪ አቶ ሳሙኤል ሙልጌታ በበኩላቸው ይህ ባለፈው እሁድ ያከበረ ነው በዓል ከሌላው ጊዜ ለየት የሚያደርገው ማህበሩ በጀርመን እውቅናን በማግኘቱ መሆኑን ገልጸዋል። እዚህ ጋር ማህበሩን እንኳን እንደዚሁ በአንድ ሰው ብቻ የተጀመረ ማህበር አይደለም። ከሀያ እስከ ሰላሳ በሚገመት የቤተሰብ ማህበር አንድ ላይ በሁለት ሳምንት በሳምንት እንዲሁም ባሉት በዓላቶች ጊዜ ሁሉ በመገናኘት አብረን ራሳችንን ልጆቻችንን እና ባህላችንን በበለጠ ያው በተመለከተ ብዙ አይነቶች ዝግጅቶችን እያደረግን ቆይተናል እና ትናንት ያደረግነው ዝግጅት ለየት ሊያደርገው የሚችለው ካለፉት ጊዜያቶች ትንሽ ልጆቹን ከቋንቋቸው በስተጀርባ የሀገራቸውንም ባህል የተማሩትን እንደገና በመድረክ ለእኛና የእኛን ማህበር ለሚወዱ ሰዎች ኢትዮጵያውያን ሆነ ሌሎችም ለማሳየት ባደረግ ነው ዝግጅት ያው ለየት ባለ ሁኔታ ነው ያቀረብ ነው ማለት ነው ባህሉ ላይ የዘጠኝ አመቱ ናሆም ሱራፌል ታደሰ ተወልዶ ያደገው እዚሁ ጀርመን ነው። ከኢትዮጵያውያኑ የአማርኛ ትምህርት ቤት እቴሜቴ መቅረትን አይወድም። ናሆም ሱራፌል ማራቶን የምትል የማነባት ትንሽ ጽሑፍ አለችኝ ይላል። ማራቶን ። ማርታ ከቤተሰቦቿ ጋር ሳሎን ቤት ተቀምጣ ቴሌቪዥን ታያለች። በቴሌቪዥን የበርሊን የማራቶን ውድድር ይተላለፋል። አጎቷ አጎቷ በዚህ ውድድር ይሳተፋል። ማርታ አጎቷን በቲቪ ለማየት በጣም ቸኩላለች። ጋዜጠኛውም በመካከሉ አስደሳች የማራቶን ታሪ አቀረበ። ማህበሩ በአሁኑ ወቅት በርካታ የፊደል እንዲሁም የንባብ ተማሪዎች እንዳሉት የገለጹት የማህበሩ የሂሳብ ክፍል ተጠሪ አቶ ሳሙኤል ሙሉጌታ ህጻናቱ ይላሉ። እንግዲህ ይህንን ትምህርት ሀገራችንን የኢትዮጵያ ቋንቋ ፊደል መጽሐፍ ማንበብ መናገርን ያው አጠቃላይ ማለት ነው። ይህንን ትምህርት መስጠት ከጀመርንበት ጊዜ ጀምሮ ከመጀመሪያው ጀምሮ ሲሳተፉ የነበሩ ልጆች ያው እድሜያቸውም አሁን እየጨመረ በመሄዱ ሁለተኛም ደግሞ ትምህርት ከመጀመሪያው ጀምረው እስካሁን ድረስ ያው በመማር ማስተማሩ በተከታታይ ሲከታተሉ ስለነበር ያላቸው የትምህርት ብቃት ያው የተሻለ ሆኖ ስላገኘ ነው። በቅርቡ የተዋሃዱት ልጆችን ደግሞ ያው ከመጀመሪያ አንደኛ ክፍል ላይ መድበን ያው በቂ ትምህርቱን እና እነዛ የሚደረሱበትን ቦታ እንዲደርሱ ወይም ደግሞ ያለምንም ትምህርት ዘለው ሁለተኛ ክፍል ውስጥ እንዳይገቡ በማለት ብቃት ያለውን አካሄድ እንዲሄዱ በማለት አንደኛ ክፍል ላይ የመደብናቸው ልጆች አሉ ማለት ነው። እና አንድ ክፍል ውስጥ እስከ ሀያ ልጆች አሉ የመጀመሪያው ክፍል ማለት ነው። አሁን በሁለተኛ ክፍል ላይ የሚገኙት ግን ትንሽ በዛ ይላሉ። ከመጀመሪያው ጀምሮ የነበሩት ማለት ነው ወደ ሀያ ሰባት ልጆች አካባቢ ይመጣሉ ማለት ነው። አቶ ሳሙኤል ሙልጌታ በመቀጠል ይህ ማህበር በኮሎኝና አካባቢዋ የሚገኙ ኢትዮጵያውያንንና ልጆቻቸውን ብቻ ሳይሆን የሚያሰባስበው የኢትዮጵያን ባህል ለማወቅ ጉጉት ያላቸውን በርካታ ጀርመናውያንን ጭምር መሆኑን ይናገራሉ። በጣም ብዙ የዚህ አካባቢ ማለት እኛ በምንኖርበት አካባቢ የማህበሩ አባላትም ሆነ ባደረግነው የማስታወቂያ ቀድመን የማስተዋወቅ ስራ በዛ ያሉ የጀርመን ሀገር ተወላጆች ሆኑ ሌሎች አውሮፓውያኖችም በዝግጅቱ ላይ ተካፋዮች ነበሩ። በአብዛኛው የተደረገው ባህላዊ ዝግጅት ሆነ የተለያዩ የሀገራችንን ባህል ሊያሳዩ የሚችሉትን ስራዎች የቀረቡት ነገሮች በሙሉ በጣም በመደነቅ እና የተለያየ ለእኛ ለወደፊቱ የተሻለ መንገድ ልንሄድበትን የምንችል የተለያየ ብዙ ጠቃሚ የሆኑ አስተያየቶችን የሰነዘሩበት እና ጥሩ ጊዜ እንዳሳለፉ ነው በአስተያየታቸው ላይ ሲገልጹ የሰማ ነው እና ከሞላ ጎደል ያው በጣም ደስተኞች እንደነበሩ ነው እኔ የማውቀው፣ ከሰጡኝ አስተያየቶች እና በዛ ያሉት በእኔ በኩልም ከመጡት አንዳንድ ጀርመኖች ለአጭር ሰዓታት ብለው ወደ ፕሮግራሙ የመጡ ሰዎች እስከ መጨረሻው ፕሮግራሙ ፍጻሜ ድረስ ከኛው ጋር እንደነበሩ ነው የተገነዘብኩት። በፎርቹን ጋዜጣ ላይ ትጽፍ እንደነበር የነገረችን ጋዜጠኛ ሀና ወንድም ሸዋ ማሞዬ ልጆቿ በዚሁ በእቴሜቴ የኢትዮጵያውያኑ ማህበር ላይ የአማርኛ ቋንቋን ይማራሉ። በዚህ ማህበር የእናትና የሴቶች ተሳትፎ ምን ያህል እንደሆነ ጋዜጠኛ ሀና እንዲህ ትገልጻለች። አው እኛ በማህበሩ ምንድን ነው የምናደርገው ባህላዊ የሆኑ ስራዎችን ለምሳሌ እንደ እጅ ስራ አይነት ነገሮች የሚጻፉ ነገሮችን ቤተሰብ ቤት ውስጥ ሰርቶ ይመጣል። እዛ ለምሳሌ የምግብ የኢትዮጵያ የምግብ አይነቶችን እዛው እየሰራን እናሳያቸዋለን። ያው የሚያስተምሯቸው ብዙ ጊዜ ወንዶች ናቸው፣ ሴቶችም አሉ። የሚያስተምሯቸው በሁለት ቦታ ተከፍለው ነው ያው ፋሚሊ ይህን ነው የሚያደርገው። እናቶች እዛ በሳምንት አስራ አምስት ቀን በመሰባሰብ የቡና ሴሬሞኒ ይደረጋል። ያው እንደዚህ አይነት የባህል ነገሮችን ልጆቹ እንዲያውቁ እናደርጋለን ማለት ነው ግን ዋና አላማው ያው ትምህርቱ ላይ ነው የሚያተኩረው። ቋንቋን ማወቁ ለዚህ ለጀርመን ሀገር ምን ይጠቅማቸዋል? ያው ልሽ ትልቁ ጠቀሜታው ምንድ ነው? መጀመሪያ ባህላቸውን እና ቋንቋቸውን ማወቃቸው ነው። እዚህ ጀርመን ሀገር እስከኖሩ ድረስም ጀርመንኛውን ብቻ ሳይሆን አማርኛውም ከሌላ ቤተሰብ ጋር በሚገናኙበት ጊዜ አማርኛውም በደንብ ያወራሉ። የሚገርምሽ ነገር ይሄ ትምህርቱ ከተጀመረበት ጊዜ ጀምሮ እስከ አስር አስራ አንድ አመት አስራ ሶስት አመት ድረስ የሚሆኑ ልጆች ናቸው ያሉ። ሁሉም በደንብ አማርኛ ያወራሉ። ሀገር ቤት ስንሄድ እኔ ከኔም ብጀምርልሽ ልጆቼ ትንሽ ናት አንዷ፣ ትልቁ ግን አሁን እዚህ ከገባሁ ጀምሮ ነው አማርኛ መናገር የሚችለው። ከዚህ በፊት ሲሄድ ምንም አይነት አማርኛ መናገር አይችልም። እዛ በምሄድበት ጊዜ በተለየ ቋንቋ ነው የሚነጋገር የነበረው። አሁን ግን እዚያ አማርኛ ቋንቋውን በደንብ አርጎ መግባባት ችሎ በአማርኛ ተናግሮ ነው የሚመለሰው ማለት ነው። ይሄ አንዱ ትልቁ ጠቀሜታ ነገር ነው። በዛ ላይ ወደፊት ስለ ኢትዮጵያ አገራቸውን፣ ቋንቋቸውን፣ ባህላቸውን እንዲማሩ እንዲያውቁ ያደርጋቸዋል። ከማንኛውም ሰው ጋር በተገናኙ ሰዓት ላይ በዛ በቋንቋቸው በደንብ ፐርፌክት ጥሩ አነጋገር ይዘው ጥሩ አማርኛ ይናገራሉ። የሶስት አመት ልጅ የረጅም ገጽ ግጥም ሰጠሹ ግጥምን በደንብ በቃሉ ሸምድዶ ግጥምን የማቅረብ ሁሉ ችሎታ የነበረው ልጅ ነበር። በስ ባከበርነው በዓላችን ላይ ማለት ነው ወጣታና ባሳለፍነው እሑድ በተዘጋጀው የማህበሩ በዓል ላይ የስነ ግጥም ስራዎቿን ለተመልካች አቅርባም ነበር። ቢከፋኝ ነው እንጂ ይላል። ቢከፋኝ ነው እንጂ፣ ድሪቶ ብደርብ ቢቆሽሽ፣ ከላይ ቢቀደድ ቀሚሴ ነጠላ ኩታዬ፣ ጻዕዳ ባለብስ ቢታይ ገመናዬ። አበደች አላችሁ ግራ እስኪገባችሁ፣ ማበዴን ሳታውቁ ለሰው ነገራችሁ። ቢከፋኝ ነው እንጂ ዓለም ብትከፋ ውስጤ ቢያዝን እንጂ ቢጠፋብኝ ተስፋ ወገን በያለበት ስላየው ሲጠፋ እንዴትስ ሲያስችለኝ እንዴት አልከፋ። ዓለም እንደ ቆዳ ውስጧ ተወጥሮ ከዚህም ሰቆቃ ከዚያም አዶሮሮ ችግሩ ሀዘኑ እየየው መብዛቱ ስንቱ ነው መከራው የሰው ልጅ ጉዳቱ ስንቱ ነው መከራው የዓለም ላይ ጭንቀቱ ቢከፋኝ ብታዩ ጥሩ ነገር ባጣ ላይ ላይ ብታዩ አባጣ ጎርባጣ በተክዝ ብከፋ በዝቻለም ጣጣ ውስጥ ያዘን ቢገባው ባለብስ የጸዳ በተለይ በሙያዬ በኩል ለማህበሩ የምችለውን በማድረግ ላይ ነኝ። ያሉን ዶክተር አብዱራዛቅ ሙደሲር። በመቀጠል የተማርኩት እኔ ብሬምን የሚባል ከተማ ነው። ብሬምን ሰሜን ጀርመን ማለት ነው። እዛ ባችለሬን በኤሌክትሪካል ኢንጂነሪንግ እና ኮምፒውተር ሳይንስን የሰራሁት ማሬቴንም እዛው ስርቺ። ለፒኤችዲ ዶክትሬቲን ስኮትላንድ አይደንብራ እና ብሬምን በጥምር ነው የሰራሁት። እሱም በዋይርለስ ኮሚኒኬሽን በሚባል አለው ማለት ነው። ቴሌኮሙኒኬሽን እና ሳተላይት ኮሚኒኬሽን ዙሪያ ነው የሰራው። በስራ ምክንያት ወደዚህ ከተማ ተቀይሬ ከመጣውኝ እና ልጆችንም ይዤ ከመጣው በኋላ አበሾች ጋር እንደዚሁ መቀላቀል ጀመርን እና እኔ ልጆችን ይዤ እሄዳለሁ። በተለያዩ መልኩ፣ በተለይ በሙያዊ በኩል የምችለውን ትንሽ ለመርዳት እሞክራለሁ። ማስተማሩን አላስተምርም። በኢትዮጵያ መምህራን የነበሩ የቋንቋ መምህራን የነበሩ፣ እዚህም ደግሞ ጥሩ ማስተማር የሚችሉ ጎበዝ ጎበዝ ልጆች አሉ። እነሱ ናቸው የሚያስተምሩ። የስድስት ዓመቷ ህፃን ሮሃማ ታደሰ በእቴሜቴ የትምህርት መርሃ ግብር የአማርኛ ቋንቋን ተምራ ማንበብ መጻፍ እንችላለች። ሮሃማ ታደሰ፣ ስድስት ዓመቴ ነው። የት ነው የምትማሪው? እቴሜቴ። ማንበብ ትችያለሽ ወይንስ ማንበብ? እስቲ ታነቢልኛለሽ? አዎ። እሺ። የሌሊት ወፍ ነገሮችን የምታየው እንደ አንበሳ፣ ዝሁን፣ ቀጭኔ እና ፍየል አይደለም። እንስሳቶችም ምንም የማታውቅ ጥራሪ እንስሳ ድርገው አድርገው ያየዋታል ያዩታል ከሷ Karam menim, neger, maderg, i-a chalam, i-a lalu, la ak luat, i-a luat, i አይደለም የማህበሩ አባል ዶክተር አብዱራዛቅ ሙደሲር ልጆቻችንን ወደ እቴሚቴ አማርኛ ትምህርት ገበታ መውሰድ ከጀመርን ከአንድ ዓመት በኋላ መጽሐፍ ማንበብ ጠንቅቀው አውቀዋል ሲሉ ይናገራሉ። እርግጥ በጣም ይገርማል። እኛም ራሳችን ልጆቻችንን አሁን መውሰድ ከጀመርን ዓመት ሆኗል እና በዛ ሰዓት አማርኛም ማውራቱንም አይችሉም ነበር፣ መጽሐፉንም አይችሉም ነበር። አሁን ግን መጽሐፍ አንስተው ማንበብ ይችላሉ። አማርኛ ማለት ነው። ማውራትም ያወራሉ። ማውራቱ እንደውም ይቸገራሉ። ግን መጽሐፍና ለማንበቡን በደንብ ይችሉታል። የሁለት ልጆች እናትና የማህበሩ አባል ወጣት ሀና ወንድም ሸዋ ማሙዬ ባለፈው ሳምንት መጨረሻ ማህበሩ ባከበረው በዓል ላይ ስለነበረው ዝግጅት እንዲህ ትገልጻለች። አዎ ማህበሩን በማስመልከት የተከበረ ዝግጅት ነው። በዚህ ሰዓት ላይ የተለያዩ የኢትዮጵያውያኖች ምግቦችን ዝግጅት አድርገናል። ምልሽ፣ ጠላ፣ ጠጅ ሁሉ ቀርቦ ነበረ። የተለያየ የምግብ አይነት፣ በተለይ በጣም ሰዎችን የሚስብ የነበረው የቡና ማፍላ ሴሬሞኒ፣ ጠላ በስነ ስርዓት እንደ ጠላ ቤት የራሱ የሆነ ቦታ ተይዞለት፣ ጠጅም የጠጅ ቤት እንደዛው ተይዞለት፣ በቃ ልክ ኢትዮጵያ ውስጥ እንደሚደረገው አይነት በዛ ማህበረሰብ ውስጥ የሚደረግ አይነት ዝግጅት ተደርጎ ነው ያ ነገር የቀረበው። በጣም ጥሩ እና ልዩ ዝግጅት። በጣም ብዙ ነጮችም ነበሩ። በጣም ብዙ ኢትዮጵያ ኢትዮጵያኖች ነበሩ። ብዙ የልጆች ፋሚሊ ናቸው ያው የልጆችን ነው ያ ፕሮግራም እና በጣም ተወደውት በጣም ብዙ ጥሩ ዝግጅት አዘጋጅተን ነበር ዩመግዘርስፋፍስያ ማንደሚኖርባት የብቅናፊ የዛሬዎቹ የእቴሜቴ የአማርኛ ቋንቋ ተማሪዎችና የኢትዮጵያን ባህል ቀሳሚዎች ነገ ከከፍተኛ ተቋማት በተለያዩ ሙያዎች ተመርቀው ሀገርን የሚገነቡ ዜጎች ናቸውና ባህላቸውን፣ ቋንቋቸውን ልናሳውቃቸው የሚገባ ይመስለናል። በዚህ ረገድ የኮለኙ እቴሜቴ የኢትዮ ጀርመን የቤተሰብና የባህል ማህበር እየሰራ ያለው ተግባር ይበል የሚያሰኝ ይመስለናል። አድማጮች ቃለምልልስ የሰጡኝን በማመስገን የዕለቱን መሰናዶዌን እዚህ ላይ ያጠናቀኩ አዜብ ታደሰ ነኝ። ጤና ይስጥልኝ።